ሱዳን ወደ ጎረቤቷ ሀገር ደቡብ ሱዳን ረድኤት እንዲገባ ስትል ሁለተኛ ኮሪደር ወይም መተላለፊያ መስመር ከፍታለች። በጦርነት በላሸቀችው ሀገር ተጨማሪ አንድ ሚሊዮን የሚሆኑ ሰዎች በረሃብ አፋፍ ላይ መሆናቸውን በመግለጽ የተባበሩት መንግስታት ድርጅት አስጠንቅቀዋል። ጂል ክሬግ ከናይሮቢ ኬንያ የላከችውን ዘገባ አዳነች ሳዬ ይዛቀርባለች። ደቡብ ሱዳን ከግጭት ከረሃብና ከምግብ እጥረት ለመውጣት በመንገድ አገር ላይ ባለችበት በአሁኑ ወቅት ጎረቤቷ ሱዳን ከዓለም የምግብ ድርጅትና ከደቡብ ሱዳን መንግስት ጋር በመተባበር እህልና ጠጋኝ ምግብ ወደ ሀገሪቱ ለማስገባት ሁለተኛ መተላለፊያ መስመር ከፍተዋል። አንድ ሺህ ሁለት መቶ ሜትሪክ ቶን ምግብ የጫነ የመጀመሪያው የሀያ ሰባት የጭነት መኪናዎች ካሚዮን በያዝነው ወር ደቡብ ሱዳን ገብቷል። የዓለም የምግብ ፕሮግራም ከፍተኛ ክልላዊ ቃል አቀባይ ቻርልስ ምክደኖ አብራርተዋል። ይህ በቅርቡ የተከፈተው የመጓጓዣ መስመር የሱዳኑን ኤል አባይደን እና የደቡብ ሱዳኑን ቤንቱን ያገናኛል። የዝናብ ወቅት በመጪዎቹ ሰኔና ሐምሌ ወራት ውስጥ ከመግባቱ በፊት አስር ሺ ሜትሪክ ቶን የሚሆን ምግብ ወደ ደቡብ ሱዳን የማስገባት እቅድ አለን ይህም ሁለት መቶ ሀያ ሺ የሚሆኑ ሰዎችን ለመመገብ ያስችለናል። ይህ ወደ ዩኒቲ ክፍለ ሀገር የሚገባ የመጀመሪያው መስመር ሲሆን ካለፉት ሁለት ዓመታት ወዲህ የዓለም የምግብ ፕሮግራም ከሱዳን ወደ ደቡብ ሱዳን አፐር ወይም ለአላይናያል ክፍለ ሀገር የተዘረጋ ሌላ መስመር ሲጠቀም ቆይቷል። መግደኑ በገለጹት መሰረት በያዝነው ዓመት በዚሁ መስመር በኩል ሰባት ካሚዮኖች 200 ሺህ ለሚሆኑ ሰዎች የሚበቃ ምግብ ለማቅረብ ችለዋል። በጸጥታ ስጋት ምክንያት ረሃብ ወደ ገባባት ዩኒቲክ ለሀገር ምግብ በየብስ ለማቅረብ አይቻልም ይላሉ። ቃል አቀባይዋ ሊር እና ማየንዲት ምግብ ለማከማቸት የሚቻልባቸው ቦታዎች አይደሉም። ስለሆነም እንዲህ አይነቱን ፈጣን የማድረስ ዘዴን እየተጠቀምን ነው። ወዲያውኑ እንደ ገቡ የረድኤቱን ምግብ የሚያከፋፍሉ በፍጥነት የሚሰሩ ቡድኖች አሉን። ግጭት ስላለና አስተማማኝ የጸጥታ ሁኔታ ስለሌለ እንዲሁም መጓጓዣ መንገድም ስለሌለ የምግብ ሬድኤቱን በአውሮፕላን እንወረውርላቸዋለን። ሳማሪታን ስፐርስ የተባለው መሰረቱ ዩናይትድ ስቴትስ የሆነው የሬድኤት ድርጅት የመርሃ ግብርና የመንግስት ግንኙነት ምክትል ፕሬዚደንት ኬን አይዛክስ ከሱዳን ምግብ ማስገባት መልካም ነው፣ ይሁንና ሱዳን ደቡብ ኮርዶፋንና ብሉናይል ወደ ተባሉት ግዛቶቿ ምግብ እንዳይገባ የምትገድብ መሆኗን ሳያስገነዝቡ አላለፉም። የሱዳን መንግስት በአሁኑ ወቅት ለደቡብ ሱዳን ያሳየውን ልገሳ ለሁለቱ ግዛቶቹም ቢያደርገው ጥሩ ነበር። የሱዳን የውጭ ጉዳይ ሚኒስቴርንና የመንግስት ቃል አቀባይን ምላሽ ለማግኘት የተደረገው ጥረት አልተሳካም። የተባበሩት መንግስታት የህጻናት መርጃ ድርጅት የፖሊሲ የፖሊሲና የጥብቅና ስራ አስኪያጅ ጆዜፍ አኪዬች አዲሱ የመጓጓዣ መስመር ድርጅታቸውን እንደሚረዳ ገልጸዋል። ለማህበረሰቦቹ ምግብ ለማቅረብ የሚያስችል ከሌሎች አገልግሎቶች ጋር የሚዳመር መስመር ሲኖር ፕሮግራማችንን ያጠናክራል፣ ሸክሙንም ይቀንስልናል። የኖርዌይ የብሪታንያና የዩናይትድ ስቴትስ መንግስታት የሱዳንን ውሳኔ የሚያሞግስ የጣምራ መግለጫ አውጥተዋል። ሁሉም ተዋጊ ኃይሎች የተቸገሩትን ማህበረሰቦች ለመርዳት እንዲቻል ሙሉና የጸጥታ ደህንነቱ የተጠበቀ ተደራሽነት እንዲፈቅዱም የጣምራው መግለጫ ጥሪ ያደርጋል። ከ365 ሺህ በላይ የሚሆኑ ደቡብ ሱዳናውያን ሱዳን ይኖራሉ። በአጠቃላይ 1.7 ሚሊዮን የሚሆኑ ደቡብ ሱዳናውያን ወደ ጎረቤት ሀገሮች ተሰደዋል።